ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ የአውስትሬልያ ብሔራዊ ብሮድባንድ ኔትወርክ በሕዝብ ንብረትነት እንዲቆይ ረቂቅ ድንጋጌ ለፓርላማ አቀረቡ። ሴናተር ፔይመን የአውስትሬልያ ድምፅ ተብሎ የሚጠራ ፓርቲ ማቋቋማቸውን አስታወቁ ከአንድ ሺህ በላይ ሊባኖሳውያን አውስትራሊያውያን ከቤይሩት ወደ አውስትራሊያ ተመለሱ፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አንቶኒ አልቤኒዚ የአውስትሬልያ ብሔራዊ ብሮድባንድን በህዝብ ባለቤትነት ስር ማቆየት ለተጠቃሚዎች አቅም መጣኝ ሆኖ እንዲዘልቅ ይረዳል ሲሉ ገልጠዋል። ይህንኑ እሳቤ በግብር ለማዋልም የ51 ቢሊየን ዶላር በይነ መረቡ በሕዝብ እጅ እንዲቆይ ረቂቅ ድንጋጌ ለፓርላማ ቀርቧል። በ2024 የብሔራዊ ብሮድባንድ ተረፈ ፈሰስ በአራት ፐርሰንት ከፍ ማለቱንና በሂደት ላይ ባለ የመሠረተ ልማት ወጪ የአንድ ነጥብ አራት ቢሊዮን ጉድለት ገጥሞት ያለ መሆኑንም ድርጅቱ አስታውቋል። አቶ አልቤኒዚ ብሔራዊ ብሮድባንዱን በሕዝብ ንብረትነት የማቆየቱን ፋይዳ አንስተው ሲናገሩም ናሽናል ብሮድባንድ ኔትወርክ ካን ስቴይ ኢን ፐብሊክ ሃንድስ የብሔራዊ ብሮድባንድ በይነ መረቡ በሕዝብ እጅ ስር እንዲቆይ እርግጠኝነትን የማስቻል ጉዳይ ነው። ለአውስትራሊያ ሕዝብ ሳይሆን ለባለድርሻዎቹ ትርፍ ማስገኘት ላይ በማተኮር ትርፉን ከፍ የማድረግ ግዴታ ያለበት ሳይሆን ብለዋል። ሴነተር ፋጡማ ፔይመን የሌበር ፓርቲን ከለቀቁ ጥቂት ወራት በኋላ የአውስትሬልያ ድምፅ የተሰኘ ፓርቲ ማቋቋማቸውን አስታወቁ። ፓርቲው በሁሉም ክፍለ ሀገራት ውስጥ እጩ የሕግ መወሰኛ ምክር ቤት አባላትን እንዲሁም ጥቂት የሕዝብ ተወካዮች ምክር ቤት ወንበሮችን ለማግኘት እቅድ መንደፉ ተመልክቷል። ሴናተር ፔይመን አስፈላጊ ሆኖ ከተገኘ በወቅቱ ጠቅላይ ሚኒስትር አንቶኒ አልቤኒዚ ግራይንደር የምክር ቤት ወንበርን ለማግኘት ፓርቲያቸውን የሚወክል እጩ የምክር ቤት አባል ለውድድር ሊያቀርቡ እንደሚችሉ በተለይ ለኤስቢስ ገልጠዋል። ምንም እንኳ ፓርቲው ገና መሠረት ይዞ እንቅስቃሴዎቹን ባይጀምርም ከወዲሁ በሌበርና ናሽናል ፓርቲዎች አካሄድ ደስተኛ ያልሆኑ አባላት የእሳቸውን የአውስትሬሊያ ድምፅ ፓርቲ ለመቀላቀል እንደሚሹ ፈቃዳቸውን የገለጡላቸው መሆኑን ተናግረዋል። ሴናተር ፔይመን ፓርቲያቸው ማዕከላዊ ሚዛንን ይጠበቀና ሁሉንም አውስትራሊያውያን አካታች እንደሚሆን ተናግረዋል። አክለውም ይህ ከፓርቲም በላይ ነው። ይህ ይበልጡን የፍትሐዊና አካታች አውስትሬልያ ንቅናቄ ነው። በጋራ ሆነን ድምፆቻችሁን መሰማታቸውን እርግጠኞች ለመሆን መሪዎቻችን ተጠያቂ እንዲሆኑ የምናደርግበት ነው። የአውስትሬልያ ድምፅ ከቶንም ጸጥ አይሰኝም ብለዋል። የማህበራዊ አገልግሎት ተሟጋቾች የፌዴራል መንግሥቱ ለሕዝብ ትምህርት ቤቶች ማጠናከሪያ በአስቸኳይ የአንድ ነጥብ ስድስት ቢሊዮን ዶላር የበጀት ጭማሪ እንዲያደርግ ጥሪ አቀረቡ። ከአስራ ሁለት ዓመታት በፊት የጎንስኪ ሪፖርትን ያቀረቡት ዴቪድ ጎንስኪ የገንዘብ ድጎማው በመላ አገሪቱ በነጠላ ተማሪ ፍላጎት ተሰልቶ መሆን እንዳለበትም አሳስበዋል። በአንድ የሕግ መወሰኛ ምክር ቤት ስሚ ላይ የአየር ንብረት ለውጥ እየከፋ መሄድ የኢንሹራንስ ወጭን እያናረ መሄዱ ተገለጸ። በአየር ንብረት ለውጥ ጉዳት የደረሰባቸው የተወሰኑ ቤተሰቦች የኢንሹራንስ ክፍያዎቻቸውን ለማግኘት ለዓመታት ለመጠበቅ ግድ እንደተሰኙም ተመልክቷል። በማያያዝም የኢንሹራንስ ኩባንያዎች ለተጎጂዎች የሚከፍሉት ክፍያ የተጎጂዎቹን ቤቶች መልሶ ለመገንባት ብቁ አለመሆኑም ተጠቅሷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ የእስራኤል የአየር ጥቃት ሁለት የሂዝቦላ ከፍተኛ መሪዎችን መግደሉን አስታወቁ። አክለውም የእስራኤል የአየርና ምድር ጥቃቶች የሂዝቦላን የጥቃት አቅም ያዳከመ መሆኑን አመላክተዋል። ይህ በእንዲህ እንዳለም በመቶዎች የሚቆጠሩ አውስትራሊያውያን ከሊባኖስ ወደ አውስትራሊያ ተመልሰዋል። አንድ ሺህ ሁለት መቶ ያህል ሊባኖሳውያን አውስትራሊያውያኑ የእስራኤልና ሂዝቦላን ግጭት አምልጠዋል። ወደ አውስትራሊያ የተመለሱት የፌዴራል መንግሥቱ ባዘጋጀው ልዩ በረራዎች አማካይነት ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 67 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 80 ኢትዮጵያ ብር ከ18 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ሰመልን ፐርስ ፀሐያማ ሆነው ይውላል። ዝቅተኛ 11 ከፍተኛ 28። አድላይድ ፀሐያማ ሆነው ይውላል። ዝቅተኛ 12 ከፍተኛ 21። ሜልበርን በአብዛኛው ፀሐያማ ሆነው ይውላል። ዝቅተኛ 13 ከፍተኛ 20። ሆባርት ብራ ይሆናል። ዝቅተኛ 8 ከፍተኛ 18። ካምብራ ፀሐያማ ይሆናል። ዝቅተኛ 3 ከፍተኛ 23 ሲድኒ በአብዛኛው ፀሐያማ መሆኑ ይውላል ዝቅተኛ 13 ከፍተኛ 25 ብሪስበን ብራ ይሆናል ዝቅተኛ 17 ከፍተኛ 23 ዳርዊን በአብዛኛው ፀሐያማ መሆኑ ይውላል ዝቅተኛ 26 ከፍተኛ 36 አዲስ አበባ አልፎ አልፎ ነጎድጓዳማ ይሆናል ዝቅተኛ 12 ከፍተኛ 21 ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ የአውስትሬልያ ብሔራዊ ብሮድባንድ ኔትወርክ በሕዝብ ንብረትነት እንዲቆይ ረቂቅ ድንጋጌ ለፓርላማ ቀረቡ። ሴናተር ፔይመን የአውስትራሊያ ድምፅ የተሰኘ ፓርቲ ማቋቋማቸውን አስታወቁ። ከአንድ ሺህ በላይ ሊባኖሳውያን አውስትራሊያውያን ከቤይሩት ወደ አውስትራሊያ ተመለሱ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።